ኢትዮጵያ ስድስተኛውን አገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዲሞክራሲያዊ ክንውን ለማሳካት እየሰራች ያለችው በተለያዩ ፈተናዎች ውስጥ እያለፈች መሆኗ ይታያል። የዚች አገር ዜጎች ተስፋና ስጋቶች ምንድን ናቸው? የአሜሪካ ድምፅ ሬዲዮ ዘጋቢዎች በተለያዩ አካባቢዎች የሚኖሩ በተለያዩ ሙያዎች ላይ የተሰማሩ ሰዎችን አነጋግረው ሀሳቦች በተከታታይ እየተስተናገዱ ነው። ለሁሉም መላሾች የቀረቡላቸው ተመሳሳይ ጥያቄዎች ለእርሶ ኢትዮጵያዊ መሆን ማለት ምን ማለት ነው? የዕለት ፈተናዎቾ ምንድን ናቸው? በሁለት ዓመታት ውስጥ አገሮ የት ደርሳ ማየት ይፈልጋሉ? ችግሮቻቸውን ለመፍታት መንግስት ምን ማድረግ የሚችል ይመስሎታል? አገሮ ስላለችበት ሁኔታ የማይወዱት ምንድን ነው? ጠቅላይ ሚኒስትር ቢሆኑ የመጀመሪያ ውሳኔው ምን ይሆናል? የፖለቲካ መሪዎች ሊኖሯቸው የሚገባ በጎ ጎኖች ምንድን ናቸው ይላሉ የሚሉ ነበሩ። በዛሬው ክፍል አለም ፍሳሐ ከመቀሌ ላይ ያነጋገራቸው ሰው ሀሳብ እንሆ። የማነ ገብረመድህን እባላለሁ። እድሜ 44 ነው። የምሰራው ስራ ደግሞ እዚህ መቀሌ የሆነው በእንጨትና ብረታ ብረት ስራ መስክ ነው የምሰራው። ኢትዮጵያዊነት ለእኔ እንደድሮው ክብሬ ነበር ብዬ የማስበው አሁን ሳየው ግን አባቶቻችን በማወቅም ባለማወቅም ለጥፈው ለጣጥፈው የሰሯዋት የድሪቶ ታሪክ ኢትዮጵያ ነው። እያያችሁት ነው እየተፈጠረ ያለውን ነገር። ኢትዮጵያዊ አይደለህም እየተባልኩኝ እኔ ኢትዮጵያዊ ነኝ ማለት ራሱ ስለሚከብድ ኢትዮጵያዊነት ለእኔ ምንም አይደለም። የየዕለት ፈተናዎች የዛሬ ሰላም ማጣት ነው። ሰላም በሌለበት ሁኔታ ደግሞ በሰላም ወደ ስራ ገብተህ በሰላም የምትገባበት ምንም የምታረጋግበት መንገድ የለም። በስጋት ነው የምትኖረው። ስራ ደግሞ አሁን ሰዓት ምን ይሰራ ብለህ ነው። ድሮ ብዙ ሰራተኛ ይዘን ስንሰራ የነበረው አሁን እንደምታየው አንድ ሰው ይዘን ነው የምንሰራው። ስራም የለም። እንዲህ ነው የዛሬ ፈተና። በዚህ ሁለት ዓመት እኔ የምመኘው መወዳትን ትግራይ ነጻነቷን አረጋግጣ የራስዋን መብት በራስዋ መወሰን ችላ ታላቋን ትግራይ የምትባል ሀገር ማየት ፈልጋለሁ። ይሄን ስል ግን ኢትዮጵያ እንደ ጎረቤት ሀገር ሰላሟን ተጠብቀው ደሞ ቆንጆ ጎረቤት፣ ጥሩ ጎረቤት ሆነን መኖር መመኘው፣ እንዲህ እንድንሆን እንመኛለሁ። የኢትዮጵያ መንግስት ለሰላም ድርድርም፣ ቶክስ ለማቆምም ዝግጁ እስካልሆነ ድረስ ምንም ችግርን ይፈታልኛል ብዬ ተስፋ የለኝም። ሀገሬ ትግራይ ያለችበት ሁኔታ የማልወደው እና የማያስጠላኝ ሰላም አለመኖሩ ነው። በሄድክበት ጦርነት ነው ያለው። ሰው እየተፈናቀለ ነው፣ ሴቶች እየተደፈሩ ነው፣ ሕፃናት እየሞቱ ነው። ይሄ ነገር በጣም ያስጠላል። ይሄ ነገር በጣም አልወደው። ይሄን አልኩ እንጂ ኢትዮጵያ ራሱ ከትግራይ የትግራይ የባሰ ስለሆነ ነው እንጂ ኢትዮጵያም እንደዛ ነው። እና ይሄን ነገር በጣም የሚያስጠላኝ ማልወደው ነገር ነው። እኔ የኢትዮጵያ ጠቅላይ ሚኒስትር ብሆን የመጀመሪያ ውሳኔ በስርዓቱ እና በህጉ በመከተል የራስን እድል በራስን በመወሰን የሚለውን ህግ በትግራይ የጠየቁትን በተግባር ማዋል ነበረ። እስራኤል ሌሎችም ካሉ እንደዚሁ። የፖለቲካ መሪዎች ሊኖራቸው የሚገባ ነገር ለህገ መንግስቱ መገዛት፣ ህዝባዊነት ሊኖራቸው ይገባል። ታማኝነት ሊኖራቸው ይገባል። ይህን ካደረጉ ነገሮች ሁሉ ሊስተካከሉ ይችላሉ ብዬ አስባለሁ።